በገዢው ኢህአዴግና በተቃዋሚ ፓርቲዎች መካከል በሚደረገው ድርድር የሚሳተፉም ሆኖ ሌሎች እውቅና ያገኙ ፓርቲዎች ሕጋዊ መሆናቸውን ምርጫ ቦርድ አስታወቀ ይላል። አሁን የሚካሄደው ድርድርም ቦርዱን አይመለከትም ማለቱን ይጠቅሳል። የመላው ኢትዮጵያ አንድነት ድርጅት መኢአድ ግን ድርድሩን ተአማኒነት ያሳጠዋል ነው ያለው። መለስካቸው አመሀ ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሳምንታት በፊት ለተወካዮች ምክር ቤት ያቀረበውን ሪፖርት ተከትሎ የመላው ኢትዮጵያ አንድነት ድርጅት ለቦርዱ ይፋዊ በሆነ ደብዳቤ ጥያቄዎች አቅርቧል። የምርጫ ቦርዱ ሰብሳቢ ለፓርላማው ባቀረቡት ሪፖርት ካሉት ሀገራዊ ፓርቲዎች መካከል ሕጋዊ መስፈርትን የሚያሟሉት አምስት ፓርቲዎች ብቻ መሆናቸውን በመጥቀስ ከ22 ተደራዳሪ ፓርቲዎች መካከል 17ቱ ሕጋዊ ግዴታቸውን የማያሟሉ ናቸውና ለድርድሩ ታማኒነት እንቅፋት ይሆናሉ በማለት መፍትሄ ጠይቋል። ጉዳዩን አስመልክቶ ለቪኦኤ ማብራሪያ የሰጡት የቦርዱ ዋና ጸሐፊና የጽህፈት ቤት ኃላፊ አቶ ነጋ ዱፊሳ ከፓርቲዎች ድርድርም ሆነ ከህጋዊነት ጋር የሚያያይዘው ነገር የለም ይላሉ። የፓርቲዎች ድርድር በመሰረቱ የራሳቸው በራሳቸው የሚያደርጉት ነው። ቦርዱ እዛ ላይ የሚገባበትን ምክንያት የለም። የፖለቲካ ፓርቲዎቹ መደራደር እንፈልጋለን ካሉ በራሳቸው ተነጋግረው የሚደራድሩበት ሁኔታ ነው ያለው። አሁን አይ ቲንክ እሱን እያደረጉ ነው ያሉት። ይሄንን ሲያደርጉ ሁሉም የፖለቲካ ፓርቲዎች እኛ እስከምንረዳው ድረስ ስልሳ ሁለት የፖለቲካ ፓርቲዎች ድርድር ውስጥ ያሉትም ሊሆኑ ይችላሉ፣ ድርድር ውስጥ የሌሉትም ሊሆኑ ይችላሉ ህጋዊ የፖለቲካ ፓርቲዎች ናቸው አቶ ነጋ ጨምረው እንደገለጹት በአስተዳደራዊ ጉዳዮችና በህጋዊነት መካከል ልዩነት እንዳለ አስረድተው የኢትዮጵያ ምርጫ ቦርድ አንድ ፓርቲ እንዲያሟላ የሚጠብቃቸውን ነገሮች ዘርዝረዋል የፖለቲካ ፓርቲዎች ወቅቱን የጠበቀ ጠቅላላ ጉባኤ ማካሄድ አለባቸው አዲስ አመራር ሲመርጡ የተመረጡትን አመራሮች ለቦርዱ ማሳወቅ አለባቸው የውጭ ኦዲተር መሾም አለባቸው። ሂሳባቸውን ማስመርመር አለባቸው። እንደዚሁም ወቅታዊ የሆነ የሂሳብና ሌሎች ሪፖርቶችን ለቦርዱ ማቅረብ አለባቸው። የጽህፈት ቤታቸውንም አድራሻ ማሳወቅ መቻል አለባቸው። ስለዚህ እሱን ይዘን ፓርቲው ያንን እንዲያሟላ የምናደርግበት ሁኔታ አለ። ይሄ ጉዳይ ከፓርቲው ህጋዊነት ህገወጥነት ጋር ምንም ግንኙነት ያለው ነገር አይደለም። የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብ ደምሴ ግን አንድ ፓርቲ በቦርዱ ተመዝግቦ እውቅና ስላገኘ ብቻ በዚህ ድርድር መሳተፉ ድርጅታቸው ተገቢ ነው ብሎ እንደማያምን ገልጸዋል። ድርድሩ ክሬዲቢሊቲ እንዲኖረው ከተፈለገ ምርጫ ቦርድ የሚጠይቀውን ነገር ሁሉ የሚያሟሉ ጉባኤ የሚጠሩ በሥነ ስርዓት የፖለቲካ ስራ የሚሰሩ ሰዎች መሆን አለባቸው እንጂ ተመዝግበው ወረቀት ብቻ የህጋዊ ሰውነት ማለትም የፖለቲካ ፓርቲ መሆናቸውን ብቻ ወረቀት ይዘው የሚሄዱ ሰዎች ድርድርን የሚያህል ትልቅ ነገር ውስጥ ተሳትፎ ማድረግ አለባቸው ብለን አናምንም። የቦርዱ ጸሐፊ አቶ ነጋ ዱፊሳ እነዚህ ህጋዊ ግዴታቸውን አሟልተዋል የተባሉትን ፓርቲዎች ስም እንዲገልጹ ላቀረብንላቸው ጥያቄም በአሁኑ ጊዜ ስማቸውን መግለጹ አስፈላጊ እንዳልሆነ አስታውቀው ለፓርላማው ሪፖርቱ ሲቀርብም ይፋ እንዳልተደረገ አስታውሰዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ